ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። አሜሪካ ድምፅ ራዲዮ ሀብታሙ ዝዩም አበሬያችሁ አመሻሉ እንግዳ የተወለደውና ያደገው መሀል አዲስ አበባ ነው። በሕፃንነት አእምሮ ወለል ላይ እየታተሙ ምስሎችን በሸራ ላይ ቡሩሽና ቀለምን አገናኝተው ነፍስ በዘራባቸው ጊዜያት ግን ከመላው ኢትዮጵያም ሆነ ዓለም ብዙ አድናቂዎችና ወዳጆችን አትርፏል ስዩም አያሌው ሰዓሊ መምህር የእይታ ጥበብ ባለሙያዎች መብት ተሟጋጅ የፍሬ ሐሳቦች ባለቤትም ነው እውናዊ ስዕሎቹ በትዝታ በሐዘን በጥሞናና መደመም ውስጥ የሚያመላልሱ ናቸው ኪነ ጥበባዊ ህይወቱን በጨረፍታ ይተርክልን ዘንድ በተያያዥ ሀሳቦች ላይም እይታውን ያካፍልን ዘንድ ፈቅዷል። ስዕልና ስዩም እንደምን ሰነበቱ ከማለታችን በፊት እንደምን እንደተገናኙ በመስማት እንጀምር። ገና ነፍስም ሳታውቅ በፊት በውስጥህ የሚፈጠር ስሜት አለ አይደል? ከሌሎች ልጆች በተለየ እኔ ጻን እያለሁ በጣቶቼ አየር ላይ ራሱ ምስሎችን ለመከሰት የምጣጣር ልጅ ነበርኩና። ሰፈር ሰፈር ብዙ ልጆች ያውቁ ነበር። የልጅነት ዘመንን እንዲያውም ከቤተሰብ ጣቱን ምትውት እንደዚህ አይነት እንቅስቃሴ እንዳያደርግሉ እስከ መባል ደረጃ ነበር እና ከልጅነት ይሄ የምልህ እንግዲህ ስድስት ሰባት ዓመት ላይ እያለው ነው እና ከልጅነት ጀምሮ ነው እንግዲህ የዚህ ጥበብ ፍቅርና ስሜት በውስጤም እንዳለ ያወቅኩበት ጊዜ ማለት ነው። 35 ዓመት ገደማ ይመስለኛል። የአዲስ አበባ የሥነ ጥበብ ትምህርት ቤትን ተቀላቅለሃል። በዚያ የነበረህ ቆይታ ኢትዮጵያ ውስጥ ስማቸውን ከተከሉት ሰዓሊያን ስራዎች ጋር ያስተዋወቀህም ይመስለኛል። በዚያ የነበረህን ቆይታ አበይት ትዝታዎች ባጭሩ አውጋን። እነማን አስተማሩህ? የእነማን ሥራህስ የኋላ የኋላ በአንተ ስራ ላይ ተጽዕኖ አሳደረ? እንግዲህ ከትምህርት ቤቱን ከመናገር በፊት በህይወቴ ትልቅ ምዕራፍ ነው ብዬ የማስበው በቀበሌያችን ውስጥ የነበረው በዛን ጊዜ አዮማ በሚባለው ክበብ ውስጥ የነበረኝ ቆይታ ነው። እዛ ውስጥም በተለይ በቀበሌያችን ውስጥ የነበረ አንድ ጎበዝ ሰዓሊ ነበረ፣ ውርሽ የሚባል ነበር እና እርሱ እነዚህን የማርክስ የኢንግልስ የሌኒን ስዕሎች በሚስልበት ጊዜ የሚያመጣቸው ቀለሞች እና የሚሰራቸው ንድፎች በእኔ ህይወት ውስጥ ትልቅ ስፍራ ነበራቸው። እንደ ምትሃት ነበር በእኔ የሚታዩ እና ትልቅ ተጽዕኖ ፈጣሪ ነው ብዬና በመጀመሪያ ደረጃ በቀበሌ ውስጥ የነበረው ሰዓሊ ነው እንዳልከው ወደ አስ አስራ ዘጠኝ ሰባ ዘጠኝ መጨረሻ ወደ ስነ ጥበብ ትምህርት ቤት በአስራ ዘጠኝ መቶ ሰማንያ በሚሄድበት ሰዓት እንግዲህ የክረምት ኮርስ ታቋዋል ስነ ጥበብ ትምህርት ቤት አንድ ሺህ ሰው ተመዝግቦ አስራ አምስት ሰው የሚገባበት ፈተና ጨርሶ አስራ አምስት ሰው ብቻ የሚቀበሉበት ጊዜ ነበር። በኛ ጊዜ ቀላል ፈተና አልነበረም። እና ትምህርት ቤት ውስጥ ከፈተኑኝ መምህሮቼ፣ ከዛም በኋላ ደግሞ ትልቅ ተጽዕኖ ያሳደሩብኝ ሳሊያን መካከል አንዱ ጌታቸው ዮሴፍ አርቲስት ጌታቸው ዮሴፍ ነው እና ሌሎች ደግሞ ትምህርት ቤት ውስጥ እያለሁ በትምህርት ስርዓት ውስጥ ይህንን ብለው ሳይቆጥቡ ሁሉ ነገራቸውን ሰጥተው እዚህ ደረጃ እንድንደርስ ያደረጉት መምህራን እነ ሰዓሊ መዝገቡ ተሰማ፣ ታደሰ መስፍን በኔ ህይወት ውስጥ ትልቅ ስፍራ ያላቸው መምህራኖች ናቸው። አሁንም እየሰራሁ ያለሁት በተለይ በዚህ በሪያሊስቲክ ያሳሳል ዘይቤ ላይ የሁለቱ በተለይ ታደሰ መስፍንና የመዝገቡ ተጽዕኖ የእነሱ ኢንፍሉንስ በእኔ ውስጥ እንዳለ እገነዘባለሁ እና እስካሁንም ድረስ ቀድሞ ማሻራቸው አሁን ደግሞ ተጽዕኖዋቸው በእኔ ህይወት ውስጥ ሁሉ ሆኖ ይታያል። ስዕሎችን በተለያየ አጋጣሚ ለማየት እድሉ ነበረኝ። በድሎት ከሚኖሩት ይልቅ ደከም ባለ ኢኮኖሚ ውስጥ የሚወሰኑ የህብረተሰብ ክፍሎችን ህይወት መቃኘት ታዘወትራለህ። ጠጅ ቤት የተሰኘውን ተከታታይ የስዕል ስራዎችን ማየት ይቻላል። ለዚህ ምክንያቱ ምንድን ነው? እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጭ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህ ሁሉ ጠለቅ አድርጎ ተመልክቶ፣ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላባደሩ የድሃው መደብ። ከቤተሰብም አስተዳደጌ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ ባደኩበት ሰዓት ትልቅ የራሳቸው የሆነ ከለርፉ የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጹበት ጠጅ ቤቶች፣ ቀላ ቤቶች እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች ጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽን ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ዳበሩ የገዘፉ መዳፎቻቸው ጠንካራ እስራ የጎለበቱ ሰዎች ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች የተለያየ ቫራይቲ ሃይማኖት ብትል ዘር ብትል፣ የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበረ። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን፣ ጥግ ሲይዝ፣ የራሱን ብቻ ጥግ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገ ነው እና እነዚህ ሴቶቻችን ቫሌዎቻችን መፍረስ የለባቸውም ብለ አስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛ እና ከልጅነቴ የነበረውን የማውቀው እኔ ሰፈሬ ደቦቃ የሚባለው ፊት በር አካባቢ የተወለድኩት ቤተመንግስት ስር ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ ከአስራ አምስት በላይ ህግ ቤቶች አውቃለሁ። ዳቅቦ እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት ከይገባዋል ወረድ ስትላቸው ጠጅ ቤት ከዛ ወረድ ስትመረባ ጠጅ ቤት፣ ጀማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። ከዛ ዘምዘም ጠጅ ቤት፣ ጤና የጠጅ ቤት፣ ለማ ጠጅ ቤት፣ የገደርግቡ ጠጅ ቤት። እነዚህ እነዚህ በሙሉ ከጠጅ ቤት እምነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ ሶስት ወር የዛሬ አራት ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው። እና ለእኔ አሁን ላለው የስነ ጥበብ ስራ ይሄንን ርዕሰ ጉዳይ ማንሳት የማፍርበት አይደለም፣ ትልቅ እሴት ነው። ነገ ደግሞ አሁን ላለው ጄኔሬሽን፣ ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስነ ጥበብ እይታ መልሽ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይሄ ቅጅ ቤት ስራ። ስዩም፣ የስዕል ስራዎችን በምትሰራበት ጊዜ የምታደርገው ቅድመ ዝግጅት አለው። ለምሳሌ አንዳንድ ሰዓሊያን ሙዚቃ ካልሰሙ ቡርሻቸውን ማንሳት አይፈልጉም። የየራሱ ስሜትና ለየራሱ ልብ የሚቀርብ አይነት ዝግጅት ያደርጋሉ። እኔ ስዕልን ብሰራ ምንም አይነት ሙዚቃም ወይም የተለያዩ ሌላ ነገሮች አላዳምጥም። በተቻለ መጠን ጸጥ ብል የሚዘወትረው ግን። ከዛ በፊት ግን ብዙ ጊዜ የኔ ፍሰትና ምንድን ነው ቀለም ከዚህ ከቀለም ታኒካ ውስጥ ብቻ አይደለም ነው የሚወጣው ብዬ አምናለሁ። ቀለም ከደሜ ውስጥ ነው የሚወጣው ብዬ ነው የማምነው። ለምን እኔ የተጠቀምኩበትን ቀለም ሌላ ሰውዬ ሰዓት ላይ ሲጠቀም ሌላ ኢምፕሬሽን ነው ይፈጠራል። አንድ ዓይነት ቀለም ተጠቅመን ልዩ ልዩ የሆኑ ገጽታዎች ማምጣት ከቻለን፣ ስለዚህ ይሄ ቀለም የምንለው ነገር ከእያንዳንዱ ሰው አይምሮ ወይም ከእያንዳንዱ ደም ውስጥ የሚወጣ ነው ብዬ ነው የማምነው እና እነዚህ ደሞቼ ደግሞ አንዳንድ ጊዜ ቆሽሻሉ። ቀለሞቼ ይቆሽሻሉ፣ ደሞቼ ቆሻሉ። ይህንን የማጸዳበት ግን ለራሴ የተወለየ ነገር አለ። ወደ ገጠር በመውጣት ላል ሰፋፊ ላንድስኬፖችን የመልክዓ ምድሮችን በማየት ቀለም እቀይራለሁ፣ ከአይምሮ አነሳለሁ፣ አጸዳለሁ። ሌላ ደግሞ ይሄ ቫይብራንት የሆኑ አርጂቢዎች፣ የፊልም ቀለሞች አርጂቢዎች በጣም በሰፊው እንትን ወደ አይነ ብሌን እንዲገቡ እና ውስጥ ያለውን ብሬን ውስጥ ያለውን ቀለም ቀይሩልኝ ብዙ ጊዜ ፊልም እጠቀማለሁ። የሚሰራባቸው ሰዓቶች ደግሞ ከስራ ሰዓት ማት እንደሰራተኛ ሁለት ሰዓት ስቱዲዮ ውስጥ እገባለሁ። ስድስት ሰዓት ላይ የእኔ ስራ ያበቃል። በመሀል ለሻይ ወይ ለቡና አልወጣም።

ከሰዓሊ ስዩም አያሌው ጋር የጀመርነው ቆይታ ይቀጥላል። ከዚያ በፊት ግን የአፍሪካን የኪነጥበብ ክራሞት በጥቂቱ ቃኝተን እንመለስ። ደቡብ አፍሪካዊው ኮሜዲያን ትሬቨር ኖሃ በዩናይትድ ስቴትስ እየቀን ነው ይመስላል። እሱ የሚመራው ዘ ዴይሊ ሾው ዊዝ ትሬቨር ኖሃ የተሰኘው ትርኢት ለስድስት የኤሚ ሽልማቶች ታጭቷል። የኤሚ ሽልማት በየዓመቱ በዩናይትድ ስቴትስ ውስጥ የቀረቡ የቴሌቪዥን ላይ ትርኢቶችን በተለያዩ ዘውጎች አወዳድሮ ይሸልማል። ትሬቨር በትዊተር ገጹ ላይ ደክሞኛል ተጎሳቁ ያለው፣ ሆኖም ተባርክ ያለው፣ ረክች ያለው ቡድናችን ለስድስት ሽልማቶች መታጨቱ አስደስቶኛል። ይሄ ነገር ግን እውነት ነውን? ሲል ስሜቱን አጋርቷል። ትሬቨር ኖሃ የዛሬ አምስት ዓመት ነበር ከዕለታዊ ዜናዎች ሳቅን የሚያፈልቀውን ትርኢት ከቀድሞ አዘ የተዘጋጁ ጆን ስቱዋርት የተረከበው እዚህ ክፍል ነው። እንግዲህ አሁን ይሄ በቅርቡ የተሸለምኳቸው ሽልማቶች እና ዋናው የምንናገርበት ይሄ ነው። ኢትዮጵያ የታዋቂውን ሰዓሊ እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌን ቤት ወደ ሙዚየምነት ለመቀየር ስራዎችን እያጠናቀቀች መሆኗን አስታውቃለች። የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ምክትል ኃላፊ የሆኑት ፕሮፌሰር አበባው አያሌው ለአሜሪካ ድምፅ የእድሳቱ ደረጃ የደረሰበትን አጋርተዋል። የግቢውን የአትክልት ቦታውን እሱን፣ ሁለተኛ የፍሳሽ ቦታውን ደግሞ፣ ብዙ ነገሮች ዝም ብለው ስለተቀመጡ የተበላሹ አሉ እነሱን ሲዌጅ ሲስተሙን፣ የኤሌክትሪክ ኢንስታሌሽኑን እሱንና የሚውዚየም አድርጎ የመክፈቱን ስራ እሱን እየተሰራ ያለው፣ የሚቀጥለው አመት ጥቅምት ወር ዘገየ የሚባል ህዳር ላይ ለህዝብ ክፍት ይሆናል። ናይጄሪያዊ ኮከብ የሙዚቃ ሰው ዴቪዶ ኤጉር ታይም የተሰኘ አልበሙ ከአንድ ቢሊዮን በላይ ጊዜ በበይነ መረብ ላይ እንደተደመጠና እንደተሰራጨ አሳታሚው ኮሎምቢያ ሪካርድስ የእንግሊዝ ቅርንጫፍ አስታውቋል። ታህሳስ ወር ላይ ለአድማጭ በደረሰው በዚህ አልበም ላይ ክሪስ ብራውን፣ ሳመር ዋከር እና ናይራ ማርሊን የመሰሉ ተሳትፎበታል። ዴቪዶ ይሄን ስኬት ካስመዘገቡት ጥቂት የአፍሪካ ዘፋኞች መካከል አንዱ ሆኗል። በሰሜን አሜሪካ እየተዘዋወረ ሊያቀርበው የነበረውን የሙዚቃ ትርኢት በኮቪድ-19 ምክንያት የሰረዘው ዴቪዶ ኤ ቤተር ታይም የተሰኘ አራተኛ አልበሙም በጉጉት እየተጠበቀ ነው። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የቅዳሜ መዝናኛችን ይቀጥላል። የዛሬ እንግዳችን ሰዓሊ ስዩም አያሌው ነው። ስዩም እንግዲህ በርካታ ሰዓሊያን የተመስጦ ጊዜ እንደሚፈልጉ በመግለጽ አደባባዩን ብዙ አይደፍሩትም፣ በራሳቸው ዓለም በራሳቸው ቤት ውስጥ መወሰንን ይመርጣሉ። አንተ በአንጻሩ በብዙ ክንውኖች ውስጥ ስትሳተፍ አይሃለሁ። ሰዓሊ፣ ደራሲ፣ ገጣሚ ራሱን ይጥላል የሚል የተለምዶ ጥቅል ገለጻ ስህተት መሆኑን ከሚያሳዩ ሰዎች መካከልም አንዱ ትመስለኛለህ። ሁልጊዜ ስዩምን ስናገኘው ዘንጦ ራሱን ጠብቆ ነው የምናገኘው የሚሉ ሰዎችም አሉ። ይህም ባህርይህን እንዴት ልታዳብር እንግዲህ በፕሮፌሽናሊዝም አምናለሁ። ፕሮፌሽናሊዝም ደግሞ ጠበቅበት ዲስፕሊን አለ። አንድ እግር ኳስ ተጫዋች አይቶ እንደሆነ በሜዳ ውስጥ እግር ኳስ ሲጫወት በቁምጣ በምናምን ምናምን ነው የምናየው። ከዛ ሲወጣ ግን በተለይ በውጭ ሀገሮች ላይ እንደሆነ በአለባበስ ደረጃ ፕሮቶኮልን ጠብቆ የሚወጣው ለምን እግር ኳስ የእሱ ፕሮፌሽን ነው የህይወት እንቅስቃሴውን የሚመራበት። ስለዚህ ለዛ ነገር ትልቅ ምን ይፈልጋል? ዲስፕሊን ይፈልጋል። እኔም ስራዬ ላይ ነው በጣም ትኩረት የማለው። ከዛ ውጭ ግን በማህበረ ህይወትም በሌሎች እንቅስቃሴዎች ላይም ኢሜጅ ለመፍጠር እጠራለሁ። መልካም የሚሆነውን ገጽታ ማለት ያ መልካም ገጽታ ነው። ይ ከማምንባቸው ነገሮች አንዱ ራስን መጠበቅ ነው። በተቻለ መጠን ሰዓሊ መሆንም በስሌ እንጂ በእኔ ፋሻል ኤክስፕሬሽን ወደ ጀስቸር ያምናል አምናል በስራዎቼ ግን መገለጽ አለባቸው ብዬ ነው። ማ እዚህ በተጨማሪ ከሌሎች ሰአሊዎች እንዳልከው ለየት የሚያደርገኝ ፐብሊክ ስፔስ ላይ ብዙ እገኛለሁ። የሰአሊው መብት ለማስከበር በአሶሴሽን ውስጥ ከፍተኛ ስራ ሰርቻለሁ። ኢትዮጵያ ቪዥዋል አርት አሶሲሽንንም የመሰረትኩ ሰው ነኝ። ከንበ ከመስረትኩም በኋላ ደግሞ በፕሬዚደንትነት አገልግ ያለ በስምንት ዓመት ከዛ ሰአሊውን በሚመለከት በተለያዩ መድረኮች ላይ እገኛለሁ። ከሌላው ሰአሊው ደግሞ ምንድነው በተለምዶ ይሄ የገዳማዊነት ስሜት ጥጉን ይዞ እንደ ገዳም ከገዳም መውጣት ማለት አጥያት እስከሚመስል ድረስ ወደ ማህበረሰቡ የመቀላቀል ነገር ብዙ እምብዛም ያልተለመደ ተለመደ ነው። በእኛ ሚዲየም በተለይ በስዕሉ እንደ ሙዚቃ እንደ ቲያትሮ ያንን ነገር ግን በመስበር በተለያዩ በተለይ ደግሞ ከቲያትረኞች ጋር ወዳጅነት በመፍጠር ከሙዚቃ ሰዎች ጋር ወዳጅነት በመፍጠር ከስነ ጽሁፍ ሰዎች ጋር ወዳጅነት በመፍጠር በተዘዋሪ መንገድ የሙያ ወዳጆቻችን ስለሆነው ሚዲየም ይለያያል እንጂ ስነ ጥበብ ስነ ጥበብ ነው። ስዕልንም በደንብ እንድረግጥ ከማድረግ አንጻር ፈር የተወሰነ አስተዋጽኦ አድርጌያለሁ ብዬ አምናለሁ። እስዩም፣ የስዕል ጥበብ ለእንጀራ ይሆናልን ብለው የሚጠይቁ ጥቂት አይደሉም። የሰአሊያን ማህበር ፕሬዚዳንትም ሆነህ እንደ መስራትህ የኪነ ጥበቡ ሰፈርን ገበያና ችግር የምትረዳው ይመስለኛል። እስቲ ከዚህ ኪነ ጥበብ ዘርፍ ጋር የተገናኙ ተስፋና ፈተናዎችን በጥቂቱ አጋራ እንግዲህ ያለፉት ሀያ አመታት ጀምሮ በተለይ የዚህ ስነጥበብ እንቅስቃሴ ፍላሽ ያደረገበት ጊዜ ነው አሁንም ጥሩ እንቅስቃሴዎች ይታያሉ ጥሩ ነገሮች ይታያሉ በተለይ ከአርት ኮሚኒቲ ከእሱ የመስሉ አንጻር ከሀገር ውስጥ ብቻ ሳይሆን በአለም አቀፍ መድረክ የኢትዮጵያ ሰዓሊያኖች እየታዩ ብዙ አስተዋጽኦ እያደረጉ እንዳለ ዓለም የሚያውቀው ነው። በተለይ እንዲያውም በሁለት ሺህ አስራ አምስቱ መሰለኝ ኒውዮርክ ታይምስ መጽሔት ላይ አዲስ አበባ ሊጎበኙ ከሚገባቸው ከተሞች መካከል ተብሎ ሲጠቀስ እነ ግሪክ ወደ ሰባ ምናምን ሲሆኑ አዲስ አበባ አስራ ሶስተኛ የነበረችበት ጊዜ ነበር። በዛ ሰዓት ይሄንን ካስገኙ ነገሮች አንዱ በሙዚቃ እንደነ ጃዛምባ ጣይቱ ቤት እንደነበረው ትሮፒካል ጋርደን የሚደረገው ደግሞ የሙዚክ ፌስቲቫል፣ እነዚህ እንደ አንድ ለአዲስ አበባ አትራክሽን ተብለው የተጠቀሱ ሲሆን በስዕሉ ግን ሰፊ ነበር። የሚገርም ጥንት የቆየ የስዕል ትምህርት ቤት ያላት ከተማ ሙዚየሞቿ በሳምንት ብለው ሲናገሩ የስዕል ኤግዚቢሽን የሚታይባት ከተማ ናት ብለዋል። ያ የስነ የስነ ስዕል ቫይቭ እንዳለ በከተማዋ ውስጥ ያሳያል። ከዛ በተጨማሪ ትላልቅ ጋለሪዎችም እና አስኒ ጋለሪ ጠቅሶ እነዞማ ኮንተምፖራሪ አርቲቶ ትልቅ አስተዋጽኦ እያደረጉ ለቪዥዋል አርቱ ያሉ ተቋማት እንደሆኑ ሁሉ ገልጦ ነበረ። እንዲህ አይነት እንቅስቃሴ አለ በከገር ግን በዚህ እንቅስቃሴ ውስጥ ደግሞ አገር ከዚህ ምን ጥቅም አገኘ፣ ሳሊ ውስጥ ከዚህ ምን ጥቅም አገኘ የሚለው ለምን አንዳንዶች አርት ፎር አርት ሴክ የሚሰሩ አሉ። በቀስነት ለራሱ ኢንታ ነው የሚሰራው እንጂ ለሌላ ጥቅም ማስገኛ ብለውም የሚያስቡ ግን ሶሻል ሴት ደግሞ ይባላል። ማህበረሰቡን ተከታሊ ሲጠቀም ማህበረሰቡን ይጠቅማል እና ከዚህ አንጻር ደግሞ ኔትወርክ የሆነ ማርኬት ከመጠር አንጻር ሀገራችን ላይ ከሌሎች ሀገሮች አንጻር ሲታይ በጣም የደከመ የወረደ ነገር እናያለን። አንዳንድ ጥሩ ነገሮች የሚታዩት በተለይ የኢትዮጵያውያን ባለሀብቶች ሀብቶች አሁን አርት ኮሌክት የማድረግ ፍላጎት ማሳየት ሀገራቸውን የስለተው ስራ ኮሌክት አድርገው የግላቸው ማድረግ መሰብሰብ ይሄ ጥሩ የሚታይ ተስፋ ሰጪ ነገር ነው። ከዚህ በተጨማሪ ደግሞ ትላልቅ ፕሮጀክቶች አሁን በዚህ አዲስ አበባ እንደ ማስዋብ ቤተ መንግስት ውስጥ ያሉ ስራዎች እነዚህ እነዚህ ለቪዥዋል አርቲስቱ ትላልቅ ስራ ፈጥረዋል። በተለይ በዚህ ሞዛይክ ትላልቅ ይሄ ፐብሊክ አርት የምንለው ሞኑመንታል አርቶች አሁን እየተሰሩ ያሉበት ሁኔታ ነው። ትላልቅ ሀውልቶች በየከተማው ወይም በአዲስ አበባ የመገንባት ነገር ኢንፎርማሊ ሳሪው ፋይናንሻሊ እንዲጠቀም በዓለም አቀፍ ገበያ ተወዳዳሪ መሆንን ጉዳይ ስታነሳ፣ በቅርቡ ስዕሎችን በበይነ መረብ ገበያ ላይ መውጣታቸውን ተመልክቻለሁ። የዘመኑ ቴክኖሎጂ ኢትዮጵያውያን ሰአሊዎችን ከስራዎቻቸው እንዲጠቀሙ ምን ያክል እየጠቀመ ነው ብለህ ታስባለህ? አንተስ በእስካሁኑ ሂደት ያገኘኸው ምላሽ፣ እውነት ይሄኛውን መንገድ ብንከተል ከመላው ዓለም ጋር ለመተዋወቅም ራስንም ለመጥቀምም ያስችላል የምትለው ምዕራፍ ነው ወይ? እውነት ነው እንግዲህ። አሁን ይሄ የኤሌክትሮኒክስ ማርኬቱ የምንጠቅመ ሁለተኛ ደግሞ ቀላልም መንገድ ነው። ከመቶ እዚህ ድረስ መወስድገስው ከዚህ ደግሞ ይዛ ውስጥ ከሚሄዱ በኦንላይን በሆን ማርኬት ሸጦ ጊዜውን ተፈጽሞ ወደ በተሌላ ሀገራችን የውጭ ከረንሲ ሁሉ ከማምጣት አንጻር ትልቅ አስተዋጽኦ አለ። ኦንላይን ማርኬት በዚህ ብሩ ጅማሬ ያላቸው ጋለሪዎች አሉ። አሁን ዘና አዲስ ፋይን አርት ኢትዮጵያ ውስጥ፣ ሌሎችም ሀገሮች ላይ ደግሞ ሆነው የኢትዮጵያን ሰዓሊዎች ደግሞ እየጋበዙ በዚህ ቤት ውስጥ እንዲገቡ ያደረጉ የውጭ ሀገር ጋለሪዎችም አሉ እና አሁን ጥሩ እየተጠቀሙ ያሉ ሰዎች አሉ። አንድ የመጨረሻ ጥያቄ አለኝ ከኢትዮጵያ ስነ ጥበብ ጋር በተገናኘ ትልቁ ህልምህ ምንድን ነው? ይሄን ያየሁ ቀን ታድያለሁ የሚያስብል ጉጉት ምንድን ነው? እንግዲህ ያው እንደ ኢትዮጵያ ፋሌ ወይም ደግሞ እንደ አንድ ኢንዲቪጁዋል አርቲስት የስነ ጥበብ ሙዚየም ብለን ስናስብበት በቪዥዋል አርት ላይ ሀገራችን ላይ የስነ ጥበብ ሙዚየም የላትም። ስለዚህ ብዙ ጠንከራ ሞኑመንታል የሆኑ የማይደገሙ የስነ ስዕል ስራዎች በተለያዩ ውጭ ሀገር ዜጎች ተገዝተው ወደ ተለያዩ ሀገሮች እየሄዱ ነው። ይሄን ስናስብ የዛሬ አምስት መቶ ስድስት መቶ ዓመት በኋላ የሚቆጨን ስራ ነው እየተሰራ ያለ። ለምሳሌ አሁን የድሮ የብራና ጽሁፎቻችን የብራና መጽሐፎቻችን ሌላ ሀገር ላይ ስታይሆን እንዴት ነው የሚቆጭ። እኛ ኮሌክት ባለ ማድረጋችን እኛ በደንብ አድርገን ፕሪዘርቭ ባለ ማድረጋችን ያጣናቸው ነገሮች ብዙ አሉና እንደ ሰዓሊ አሁን ብዙ እየፈለሰ ያለ ስራ የስነ ጥበብ ስራ ለመገብያ የሚቆጨን ማለት ነው። ስለዚህ ሀገራችን ላይ ትልቅ ሙዚየም ቢኖር አርትን ኮሌክት የሚያደርግ እና ብዙ ትላልቅ ሞኑመንታል የሆኑ የሀገር ሰዓሊዎች ስራ እዛ ሙዚየም ውስጥ ገብቶ እንደማየት በህይወት የምመኘው ነገር የለም። ሰዓሊ ስዩም አያሌውን በአድማጮቻችን ስም እናመሰግናለን። ቀሪ ሥራ ዘመኑ ሁሉ ስኬት ይከተለው ዘንድም እንመኛለን። ከንዋደ ኖረን ኖረን ቢያለያየን ጊዜ እንኳን Then what the no no the አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢ ትዝታ በላችሁ ናት፣ ኤልያስ አስማሪ ደግሞ የቅንብር ስራውን ፈጽሟል። እኔ ሀብታሙ ስዩም እስካሁን ድረስ ታስተናግዳችሁ ነበረ። የሳምንት ሰው ይበለን። መልካም ምሽት ፍራ Send the word of